ጤና ይስጥልን አድማጮቻችን እንደምን ምን ውላችሁ አምሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የሚተላለፈላችሁ ፕሮግራም ነው። ዛሬ አርብ ሚያዝያ 23 ቀን 2007 ዓ.ም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። አብራችን አምሹ። የማስተናግዳችሁ አዲስ አበበ ነኝ። ጽዮን ግርማ ዛሬም ፕሮግራሙን እየመራችልን ነው። በቅድሚያ ግን የምሽቱን የዓለም ዜና እናሰማለን። ጤና ይስጥልኝ እንደምናመሻችሁ ከሰአቱ አጫጭር ዜናዎች ጋር አሉላ ከበደ ነኝ በኔፓል እጅግ በበረታ ወሬ ለመሬት የሞቱ ሰዎች ቁጥር ከ6200 በላይ መድረሱ ተዘገበ ከአለም ዙሪያ የመጡ የአደጋ ጊዜ ሰራተኞች በፍርስራሹ የተቀበሩ ሰዎችን አስከሬን በማውጣት በምትጋት ላይ ባሉበት በአሁኑ ወቅት ባለፈው ሚያዝያ 17 በደረሰው በዚህ የመሬት መንቀጥቀጥ የሟቾች ቁጥር እያሻቀበ መሆኑ ተመልክቷል። የኔፓል መንግስት የቤተሰቦቻቸውን አባላት ላጡ ወገኖች የአንድ ሺ ዶላር እርዳታና ለቀብር ማስፈጸሚያ የሚውል ተጨማሪ የ400 ዶላር መስጠት በመስጠት ላይ መሆኑም ተመልክቷል። በዋና ከተማይቱ ካትማንዱ አደጋው ከደረሰበት ካለፈው ቅዳሜ አንስቶ ወደ መኖሪያ ቤታቸው መመለስ ላልቻሉና ሜዳ ላይ ለመተኛ ስለተገደዱ ወገኖች በፍርስራሹ ስር ከተቀበሩ አስከሬኖች የሚመጣው ሽታ ክፉኛ ያወካቸው መሆኑን ተዘግቧል። እንደ ተባበሩት መንግስታት ድርጅት ግምት ከስምንት ሚሊዮን በላይ ሰዎች የተጎዱ ሲሆን ቁጥራቸው ከሁለት ሚሊዮን የሚልቅ ሌሎች ደግሞ ከቤታቸው ተፈናቅለዋል። የፕሬዚዳንት ኦባማ አስተዳደር በፖሊሶች የደንብ ልብስ ላይ የሚጠለቅ ወይም የሚደረግ የፎቶግራፍ ካሜራ የአሰራር ስርዓትን ለማስፋፋበታለም ና ለሙከራ ስራ ለተመረጡ በርከት ያሉ የፖሊስ ጣቢያዎች የሚሰጥ የሃያ ሚሊዮን ዶላር ወጪ የሚፈቅድ መሆኑን የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። የውሳኔው ዜና የተሰማው በተደጋጋሚ ከታዩ የጥቁር አሜሪካውያን በፖሊሶች እጅ መገደል አጋጣሚዎች አንዱ በሆነና በቦልቲሞር ፖሊስ ቁጥጥር ስር ሳለ የተገደለውን የ ሀያ አምስቱን አመት ጥቁር አሜሪካዊ ወጣት ፍሬዲ ግሬን ህልፈት ተከትሎ በተለያዩ ቦታዎች ሰላማዊ ሰልፎች እየተካሄዱ ባሉበት ነው። በተያያዘ ዜና በፖሊስ ቁጥጥር ስር ሳለ ህይወቱ ያለፈው ወጣት አሟሟት በወንጀል ሊያስጠይቅ ምክንያት አለ ብለው እንደሚያምኑ የቦልቲሞር ግዛት አቃቢ ህግ ማርሊን ሞስቢ ዛሬ በዛሬ ማለዳ በሰጡት ጋዜጣዊ መግለጫ አስታወቁ። ድንበር ተሻግረው መጠነ ሰፊ ጥቃት ለማድረስ ጥረት በማድረግ ላይ የነበሩ በርካታ የመንሻ ሻ አማጽያንን ገደልኩ ስትል ሳውዲ አረቢያ ያስታወቀች። የሳውዲ የመከላከያ ሚኒስትር በዛሬ ዕለት ባወጣው መግለጫ እንዳመለከተው ትናንት ማምሻው ላይ በደቡባዊቱ የናጅራን አውራጃ በተካሄደው ውጊያ ሶስት የሳውዲ ወታደሮችም መገደላቸውን ገልጠዋል። የድንበር ኬላዎችን ለማጥቃት የሞከሩት አማጽያን በሳውዲ አየር ኃይል እና የምድር ጦር የተቀናጁ ውጊያዎች መመታታቸውን ወይም መመከታቸውን የሚኒስትሩ መግለጫ አውስቷል። አድማጮች የሰዓቱ የዓለም ወሬዎች እነኙ ነበሩ። ዜናውን አደመጥን። ለምሽቱ ወደ ተጠናቀሩት ልዩ ልዩ ዘገባዎች እናልፋለን። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ልዩ ስርጭት ነው። አሁን ወደ መጀመሪያው ቅንብር እናልፋለን። ሁለቱም ተከታታይ ዘገባዎቻችን በሊቢያ ባሉ ኢትዮጵያውያን ላይ ያተኩራል። ለመሆኑ ከሞት የተረፉ ሊቢያ የሚገኙ ኢትዮጵያውያን ዛሬ በምን ሁኔታ ላይ ይገኛሉ? እዚያ ያሉትን በሕይወት ወደ አገር ለመመለስ የተያዘው ጥረትስ ምን ደርሷል? ሰሎሞን አባተ ተከታዩን አቀናብሯል። በመላ ዓለም ያሉ ኢትዮጵያውያንና ትውልድ ኢትዮጵያ ሁሉ ከአንድ ሐሳብና በአንድ ጉዳይ ዙሪያ እጅግ ከተንቀሳቀሱባቸው ጊዜያት አንዱ ሰሞኑን ሊቢያ፣ የመንና ደቡብ አፍሪካ ውስጥ የተፈጠሩና እየተፈጠሩም ያሉ የጥቃት አድራጎቶች የፈጠሩት ስሜት ነው። የመጠቃት፣ የመቆጨትና ለወገን የመድረስ ስሜት ይላሉ ብዙዎች በየክንዋኔዎቹ ላይ እየተሳተፉ ያሉ። ባለፈው ሳምንት ማብቂያ ላይ የዋሽንግተን ዲሲና የአካባቢው አብያተ ክርስቲያን አዘጋጅተዋቸው በነበሩ የጸሎት ስነስርዓቶች ላይ እጅግ ብዙ ሰው ታድሟል። ሁሉም የሚያስተጋቡት ሐሳብ አሁን በከበደ በችግር ቀለበት ውስጥ ያሉት እንዴት ይውጡ የሚል ነበረም። በዋሽንግተን ዲሲው ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ተዘጋጅቶ በነበረውን ሥነ ሥርዓት ላይ ሊቢያ ሚስራታ ውስጥ በእስር ላይ ያሉ ኢትዮጵያውያን በስልክ በቀጥታ ብሶታቸውን ለተሰበሰበው ምእመን ተናግረዋል። በእርግጥ ስልኩ በጣም ይቆራረጥ ስለነበረና ድምፃቸውም ለስርጭት አመቺ ባለመሆኑ ምክንያት ልንጠቀምበት አልቻልንም። ለዚህ ስርጭት መልእክቱ ግን የተሰማው የከትናንት በስቲያው እሁድ ነበር። ምዕመናንና ካህናት ያነቡ ነበር። ከዚያ በኋላስ ምን ሆነ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን አሜሪካ አህጉረ ስብከት ዋና ሥራ አስኪያጅ አባ ጽጌ ገነትና በሜሪላንድ የደብረ ጽዮን ቅድስት ማርያም ወቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ሊቀ ኅሩያን ከፈለኝ ወልደ ጊዮርጊስ ትናንት ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ሄደው ነበር። በዩናይትድ ስቴትስ የኢትዮጵያን አምባሳደር ግርማ ብሩን አግኝተው ተወያይተዋል። ታሪኩን ሊቀህሮያን ከፈለኝ ይቀጥላሉ። የውይይታችንን መጀመሪያ ያደረግ ነው። እኛ እንዲህ አሉ። ከዛ እንዲሰማን ብለን ሳይሆን ስልኩን ይዤ ሄጄ ስለነበረ በዛው በክቡርነታቸው በቢሮ ስልክ በቀጥታ እዛ ምስራታ የምትባለው ሊቢያ የጠረፋማ የወደብ ከተማ ውስጥ ያሉት እስረኞች ጋር በቀጥታ ደወልን ከሳቸው ጋር ሆነን ማለት ነው። እና እነዚያ ታስረው በስቃይ ያሉትን ለተሞታቸውን የሚጠብቁትን ልጆች አገኘን። በእውነቱ አምባሳደሩ ሲጠይቋቸው ይሰጡ የነበረው መልስ እጅግ ልብ የሚያሳዝን የሚያስለቅስም ነበረ። ምን እንደሚፈልጉም ጠይቀው መንግስት ከመጣ መውጣት እንችላለን ስድስት መቶ እስከሚወስደን ሁለት ነገር እየገደለን ነው። አንደኛ ወደ አራት መቶ የምንሆን ኢትዮጵያንን ያለን ነው አሉ። ወደዛ በግምት ልዩ እንደነገረን እዛ ያሉት አሳሪዎች ሲነግሩን ሚስራታ ውስጥ ብቻ ማለት ነው። ወንዶቹ ለብቻ፣ ሴቶቹ ለብቻ ክፍል ተስረዋል። ወንዶቹ ደግሞ ለብቻ ነው። ግን ከሴቶቹም ሆነ ከኛ በየቀኑ ሶስት ሰው አራት ሰው በሞት እየተቀነሰ ሬሳ ይወጣል። ምክንያቱም ረሃብ አለ፣ በረሃ ውስጥ ነው፣ በሽታ አለ፣ የሕክምና ነገር የሚታሰብ አይደለም፣ ስጋት አለ። እንዲሁ ደግሞ በጤና ጉድለት ከመጀመሪያ የሚታመሙ ሰዎችን እየሞቱ በየጊዜው እለተ ሞታችንን እየጠበቅን ነው። እናንተ የማታውቁት ብዙ አይነት ሞት አለ እዚህ። ምናልባት እናንተ የታረዱትን ብቻ ይሆናል ወይ በጥይት የተመጡትን ነው ያያችሁት። ከዚያ በላይ አሰቃቂ ሞት ማህላችን አለ፣ ወረፋ ጠባቂዎች ነን እያሉ ሲናገሩ ሁላችንንም ነው ያስለቀሰል። ሚስራታ የሚገኙት ኢትዮጵያውያን ከኢትዮጵያ መንግስት አካላት ጋር በተነገራቸው መሰረት ለመገናኘት ብዙ ሙከራዎችን አድርገው እንደነበረ ተናግረዋል። ሊቀህሮያን ይቀጥላሉ። ካይሮ ነው የኢትዮጵያ ኤምባሲ ያለው። እዚያ ደውለን ስልክም አይነሳም። አንዳንዴ ይነሳና ይዘጋል። እኛም ያለን የስልክ ካርድ አልቆ ተስፋ ቆርጠን ትተናል። ማንንም ኮንታክት አላደረግንም እስካሁን የሚል መልስ ነው። ይሄን ጊዜ ክቡር አምባሳደሩ በጣም በተነካ ስሜት እዚያው ላይ እያለን በቀጥታ ግብጽ ሀገር ወዳሉት ወደ ክቡር አምባሳደር መሐመድ ድሪል ደወሉ እሳቸው ጋር ደወሉና ወዲያው እሳቸውን በስልክ ገቡ። ያለው ነገር ተነገራቸው። የዛ ያሉትን ልጆች ስምና ስልክ ቁጥር ወሰዱ። በሙሉ ኃላፊነት ከዚያች ደቂቃ ጀምሮ ጉዳዩን እንደሚከታተሉ ነገሩን፣ ቃል ገቡልን። ከአሁን በኋላ የእኛ ነው የሚሆነው። እኛ ኢንፎርሜሽን ብዙ አናገኝም። የምናገኛቸውን ግን በዛ ኢንፎርሜሽን መሰረት ብዙዎቹን እየመዘገብን እያዘጋጀን ነው። የኢትዮጵያ መንግስትም ይህንን አስቦ በዛ ዛሬ ዕለት ኢትዮጵያ የሚመለሱትን ሰዎች ለመመለስ አንድ የልኡካን ቡድን ከአዲስ አበባ ገብተዋል። እነሱን ይዘን ዛሬ ስራ እየሰራን ነው። ይሄ አይነት ኢንፎርሜሽን በጣም ይጠቅመናል እና እኛ አሁኑኑ ደውለን ልጁን አናግረን ያሉበትን በቀጥታ እዛ አካባቢው ላይ ካለው የገዢ መንግስት ጋር ንግግር አድርገን የሚገቡበትን በአስቸኳይ በእኛው ስር የሚሆኑበትን ጥረት እናደርጋለን ብለው እሳቸውም ቃል ገቡልን። ጉዳዩን የበለጠ ለማጠናከር በማሰብ ክቡር አምባሳደር ግርማ ብሩ ወደ ኢትዮጵያም ደወሉ። ውጭ ጉዳይ ሚኒስቴር ውጭ ጉዳይ ሚኒስቴር ደወሉ። እዛ አምባሳደር ሙሌ ታረቀኝ የተባሉ በኢትዮጵያ የውጭ ጉዳይ ሚኒስቴር የካቢኔ ዋና ሹም ናቸው። እሳቸው በኮንፈረንስ ስልክ መጡ። በቦታው የነበር ነው። ክቡር አምባሳደር ግርማ ብሩ፣ እኔና የሀገረ ስብከቱ ስራ አስኪያጅ አባ ጽጌ ገነት አንድ ላይ ሆነን በኮንፈረንስ ስልክ ከእሳቸውም ጋር ተነጋገርን። የሰማነውን ልጆቹ የተናገሩትን አምባሳደሩም ገለጻ አደረጉ። እኛም ማናገር ናቸው። እሳቸውን በጣም ባዘነ ስሜት ይሄንኑ ለመከታተል በጽኑ ይህን ተከታትሎ ቁጥራቸውን ብዙ ስለሆኑ ያንን ነገር በአስቸኳይ እንደሚፈጸም ያው አልገቡልን እለት እለት ጉዳዩን እንከታተላለን እናንተም የበለጠ ነገር ስታገኙ ለእኛም እንድትነግሩን ብለው ይሄንን ነገር አልገቡልና ሁለ- ባለስልጣናት እንግዲህ አነጋግረን ይሄ ጉዳይ የሚመለከታቸውን እንግዲህ የመጨረሻ ባለስልጣናት ማለት ነው ቃል ገብተው ልጆቹንም አግኝተው ድምጻቸውን ሰምተው በዛሬ ዕለት እሱን አድርገን ውለናል። ሁኔታዎች እዚህ ተደረሱ። በዛሬ ዕለት የሚሉት ሊቀህሮውያን ትናንትናን ማለታቸው ነው። ትናንት ነው ያነጋገርኳቸው። እናስ የሚቀጥለው ምን ይሆን? ሊቀህሮውያን እንግዲህ የኢትዮጵያ መንግስት በአሁኑ ሰዓት በሶስት ዋና ዋና አላማዎች ላይ እንደሚሰሩ ነገሩን። የመጀመሪያ አንደኛ ወደ ኢትዮጵያ የሚመለሱትን በቶሎ ማግኘትና እንዲመለሱ በማንኛውም መንገድ መንግስት ሀኪነቱን ይዞ እንዲሰራ ይሄ ግሩፕ አሁን የገባው እየተነጋገሩ እንደሚሰሩ፣ መጀመሪያ ኢትዮጵያ በፈቃደኝነት የሚመለሱትን ቶሎ ማግኘት እንዲመለሱ መርዳት ነው። እነሱን ቶሎ ለማግኘት የመንግስት ስራ ብቻ በቂ አይደለም። እንዲሁ ህብረተሰቡ በሚያውቀው መንገድ የሚያውቀውን ኢንፎርሜሽን ወደ ኤምባሲ ባለበት በቤተሰብም በማንኛውም መንገድ ወደ ጆሮ እንዲደርስ ትብብር ቢደረግ ብለው ጠይቀዋል። አሁን እነዚህን ሰዎች አያውቁም ነበር፣ የት እንደታሰሩ፣ ስንት እንደሆኑ፣ በምን ሁኔታ ላይ እንደሆኑ እዛ ያለው ኤምባሲ ገና አልደረሰበትም ነበር። እንግዲህ ከነገርናቸው በኋላ ነው ወደ ወደ እርምጃ የሄዱት ማለት ነው። አንደኛው ይሄ ነው። ቶሎ እንዲመለሱ ወደ ኢትዮጵያ የሚሄዱትም በሁለት ደረጃ ወደ ኢትዮጵያ እንኳን መመለስ የማይፈልጉ ቢኖሩ እንኳን ዜጎች ናቸውና በጭንቅና በሞት መካከል ውስጥ ናቸውና እነሱን ደግሞ ዓለም አቀፍ ወይም አይኦኤ ያሉበትን ሁኔታ ኢንፎርሜሽን መስጠትና አሁን ካሉበት አደገኛ ሁኔታ እንዲታደጉ የሚደረግበትን ነገር እንደ መንግስት ስደተኛን እንዲህ አድርጉልኝ ብሎ ለመጠን ህጉ አይፈቅድም። እንደ ሰብአዊነት ግን ይሄን ለማድረግ ሁሉ እንገደዳለን እና በዚህ ሁኔታ ይህንንም እናደርጋለን ብለውኛል። ሶስተኛ ደግሞ በዚህ ሁኔታ በመንገድ ከሀገር ሀገር የሚሄዱ እነዚህ ሰው የሚሸጡት የሚነግዱትን እነሱን ደግሞ ወገኖቻችን ለዚህ ነገር እንዲጋለጡ ስለማይፈለግ እነሱን ከአካባቢው መንግስታት ጋር በመነጋገር ያ ነገር እንዲቆም የሶስተኛውና በዘላቂ የምናዩበት ሁኔታ ይሆናል ብለው ሶስቱን ነጥቦች ነግረውኛል። ስለ ስብሰባው ኢትዮጵያውያኑም ዛሬ ስለሚገኙበት ሁኔታ ለመከታተል ጥረት አድርጌ ያለሁ ወደ ኢትዮጵያ ኤምባሲ ደውዬ ዋሽንግተን ዲሲ ጥያቄ ለአምባሳደሩ እንዲደርስ መልእክት አኑሬ መልስ እየጠበቅኩ ነው። ወደ ሊቢያ ያደረግኳቸው በርካታ ጥረቶች ግን እስካሁን ላለው ጊዜ አልሰመሩም። በእጃችን ላይ ያሉት ስልኮች ዛሬ የሚሰሩ አይመስሉም። ለማንኛውም በጥረታችን እንቀጥላለን። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍ ራትኬ ከትናንት በስቲያ ጋዜጣዊ መግለጫ ሲሰጡ ስለ ሀያ ዘጠኙ ኢትዮጵያውያንና ኤርትራዊ ክርስቲያኖች እንዲሁም ከክርስቲያን ወገኖቹ ጎን ቆሞ ሲከራከር አብሯቸው ስለተሰዋው ሙስሊም ኢትዮጵያዊ የኢትዮጵያ ሕዝብ በመሪር ሐዘን ላይ እንደሚገኝ ከአንድ በስፍራው ከነበረ ጋዜጠኛ ተጠይቀው ዓለም አቀፉ ማህበረሰብ ከውግዘትና የአየር ድብደባ ሌላ የአይሲልን ጅምላ ግድያዎች ሊያስቆም የሚችል እርምጃ ይወስዳል እንዴ? ተብለው ተጠይቀው ነበረ። ራትኬ መልስ ሰጥተዋል። Uh, well we've got a uh, we've got a broad uh, campaign uh, against against ISIL and it covers uh, multiple pillars including uh, our military actions uh, in in Iraq and Syria our support to the Iraqi security Ratka ተናግረዋል። አይሲልን በጸጥታ መንገድም የሚያስተላልፋቸውን መልእክቶች ዋጋ አልባነትም ለማስጨበጥ ከአካባቢው ሀገሮች ጋር እየሰራን እንገኛለን ብለዋል። ኢትዮጵያን በሚመለከት የውጭ ጉዳይ ረዳት ሚኒስትራችን በቅርቡ አዲስ አበባ ተጉዘው በቅርበት በምንሰራባቸው ሁኔታዎች ላይ ከሀገሪቱ ባለስልጣን ጋር ተመካክረዋል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍ ራትካ ከዚሁ ከስደት ጋር በተያያዘ ወደ አዲስ አበባ እናቀናለን። መለስካቸው አማሃ ነው ዘገባውን የላከልን። ለመሆኑ የስደት መነሻ ምንድን ነው? መፍትሄውስ? ከዚህ በተጨማሪ በሊቢያ በኢትዮጵያውያን ላይ የደረሰውን ሁኔታ ህዝብ እንዴት ይመለከተዋል? እንዳልኩት መለስካቸው አማሃ በየቦታው ተዘዋውሮ የህዝብ አስተያየት ሰብስቧል። እነሆ አንዳንድ በእድሜ ከወጣትነቱ ድንበር የዘለሉትን ልደባልቅ እንጂ በአብዛኛው ያናገርኳቸው ወጣቶችን ነበረ የችግር ዋና ሰለባዎች እነሱ ናቸውና ተገቢ ሳይሆንም አይቀርም። ደግሞም በይበልጥ ትኩረት የሰጠኋቸው የዚህን ችግር መንስኤዎች በተሻለ ሁኔታ አፍታተው ሊገልጹ ይችላሉ ተብሎ ለሚገመቱት የከፍተኛ ትምህርት ተማሪዎች ነበረ። በአንጻራዊ መልኩ ነፃ ሆነው ለመናገር እንዲችሉ የሁሉንም ስም አልጠየኩም። አንዷን ወጣት በአሁኑ ጊዜ በስደት ከሀገር ከሚወጡት መካከል አብዛኛዎቹ ወጣቶች ናቸው። ለምን ይመስልሻል? አልኳት። ስራ የስራ ጥረት አለ፣ አንደኛ። ሁለተኛ ነገር ደግሞ ስራ ቢያገኙ የሚያገኙት ደሞዝ ኑሯቸውን ማሸነፍ አይችሉ። በዛ ደሞዝ አነስተኛ ነው የሚሰሩትን ያክል ያገኙ። በጣም ብዙ ይለፋሉ፣ ግን የሚያገኙት ብር በጣም አነስተኛ ነው። አንድ ሰው እንኳን ማስተዳደር የማይችል ያክል ደሞዝ ስለሆነ የተሻለ ያው ምንም ቢሆን ዝቃር ገው ራሳቸውን ሰርተው ወደ ውጭ ሄደው የተሻለ ብር ማግኘት እና ቤተሰብ መርዳት የተሻለ ነው ብለው ስለሚያስቡ አሁን እንደምንሰማው ከሆነ በብዛት ህይወትን ሊያሳጣ የሚችል እርምጃ እንደሆነ እየታየ ነው። ይሄ ሁሉ እያለ ምን አይነት ግፊት ቢኖር ነው ታዲያ ይሄ ህይወትን እስከመጣት ድረስ ያለ አደጋ ለመቀበል ዝግጁ የሚያደርግ ምንድን ነው? አብዛኛው በሰው ግፊት የሚሄዱ ይመስለኛል። በጓደኛ እና የሌሎችንም ደሞ ኑሮ በማየት ቤተሰብ ደግሞ እንትና ቤት ልጆች እንደዚህ ተለወጡ ልጆቻቸው ልከውላቸው ምናምን የሚል ነገርና በግፊት ደላሎች ቢሆኑ ደግሞ አንዳንዴ እነሱም ግፊት ያደረጋሉ በዛ በግፊት የሚሄዱ ይመስለኛል ቀጥየ ያገኘዋትን ወጣትና ለጥያቄዎች መልስ ለመፍጠት ፈቃደኛ የሆነችውን ልጅ ሰዎች በተለይ ወጣቶች ወደ ስደት የሚወጡበት ምክንያትና ግፊቱ ምን ይመስልሻል? አልኳት። አገራችን ላይ ያለው የኢኮኖሚ ሁኔታና የስራ ጥነት ችግር ነው እና ሰራም ደግሞ የሚገባው ገቢ ማለት የሚያገኙት የብር መጠን ራሱ ያን ያክል አርኪ አይደለም። ስለዚህ ሰዎች አማራጫቸው ምንድነው ነው በቃ ለመሰደድ ነው የሚመርጡት እና ደግሞ እዛ ሄደ ደግሞ ሰርተው የሚያገኙት ኢንካም ደግሞ ከዚህ በልጦ ያገኙታል። ስለዚህ ሰው ተሰዶ የሚሄደው ውጭ ያለውን ሁኔታ ስለሚሰማና ና የብሩን ሁኔታ ስለሚሰማ ነው። አሁን ለምሳሌ ሄደው ያልተመቻቸው እንዳሉ አደጋ እንዳለ እየሰማን ነው። በአሁኑ ጊዜ በተለያየ ምክንያት ለስደት የሚነሱ ወጣቶች ያፈለጉበት ሳይደርሱ አደጋ እንደሚደርስባቸው እናያለን። ይህ አደጋም አያስፈራቸውም፣ ብዙዎች እንደማያውቁ ሆነ። አሁን የዚህ ምክንያቱ ያውኑ ከዚህ የበለጠ ምክንያት አያስፈልግም። ለመውጣት አንድ እኔ ኢንካሬጅ ማላረገው ነገር ቢኖር መሰደድን ኢንካሬጅ አላረግ። ስፔሻሊ ደግሞ ህገ ወጥ የሆነ መሰደድን በፍጹም ኢንካሬጅ አላረግም። በተቻለ መጠን በህጋዊ መንገድ ብንሄድ ጥሩ ነው። ካልሆንም ግን እዚህ ሀገር ተምረን መለወጥ ምንችልበትና መቀየር ምንችልበትን መንገድ ብንፈጥር ነው ብዬ ማስቡ። እንዴት ነው እሱ የሚፈጠረው? በዚህ ጊዜ ያለው ነገር ምንድነው? የስራ ፈጠራ ነው የሚባለው። አንድ ደግሞ አማራጮችን መፈለግ ነው ሁሌም በተማርንበት ብቻ እንደዚህ ገግመን አንድ ቦታ ብቻ እያየን እንትን ማለት የለብንም። ሌሎች አማራጮቻችንን መፈለግ አለብን። በየት በኩል ብንሰራ፣ በየት በኩል እናድጋለን የሚለውንም ነገር ማየት አለብን። ስራ ደግሞ መናቅም የለብን። ይህንን ነው። በጣም አመሰግናለሁ። ከወጣቱ የእድሜ ክልል አለፍ ያሉ ናቸው ካልኳቸው መካከል አንዱ ለተመሳሳይ ጥያቄ የሰጡኝ መልስ ደግሞ የሚከተለው ነበረ። እንግዲህ ሰው ወደ ውጭ የሚሄደው የተለያዩ አማራጮችን ፍለጋ ነው ማለት የተሻለ ኑሮ መፈለግ ነው። የተሻለ ኑሮ ሌላ ቦታ እናገኛለን ብለው አስበው ነው ሌላ ቦታ የሚሄዱት። አሁን በእኛ ሀገር ሁኔታ ያው አብዛኛው ወጣት ነው። አብዛኛው ህዝብ ወጣት ነው። ይህን ህዝብ ደግሞ ፕሮፐርሊ ወደ ስራ እንዲገባ ማኔጅ ካላደረግከው ሁሌም ስራ ፈላጊ ነው። ሁሌም የሚያስበው ስራ የትጋ ነው የማገኘው ነው። ምንም አይነት ነገር ከፊቱ ብታስቀምጥለት ስራ የትጋ ነው የማገኘው ብሎ ነው ወደ ውጭ ነው በቃ ሁሌም። ስለዚህ ትልቁ ነገር ወደ ውጭ የማየቱ ነገር በኢኮኖሚ ራስን ለመደጎም ነው፣ በዋናነት በኢኮኖሚ ራስን ለማብቃት እራሳቸውን ለመርዳት፣ በእኛ ሀገር ደግሞ ያው እንደምታቆም ቤተሰብን መርዳት አለ። ቤተሰብን ለመርዳት እንደዚህ የመሳሰሉ ነገሮችን ለማድረግ በአጠቃላይ ግን ኢኮኖሚው ነው። ይሄ ፍላጎት እንዳለ ከዘሮ ተጀምሮ የሚታወቀ ቢሆንም በአሁኑ ጊዜ ግን አደጋው እየከፋ እየታየ ነው። ይሄ ይሁን እንጂ ግን አሁንም ሰው እንኳን ያለ ሄደ ሄዶና መከራውን የቀመሰውም ተመልሶ ይሄዳል። ይህን ያህል እድል እዚህ የጠበበ ነው ማለት ነው፣ ነው ሌላ ምክንያት ይኖራል። አይ የስራ እድሉ ያን ያህል የጠበበ ነው ማለት አትችልም። መች ተሰራና ነው እዚህ ሀገር ላይ እኮ አልተሰራ፣ ምን ስራ ተሰራ? ትልቁ ነገር ምንድን ነው? ያሉትን የስራ ዘርፎች በደንብ አድርጎ ለይቶ ለሰዎች ምቹ በሆነ ሁኔታ ማቅረብ አንዱ እሱ ነው። ሁለተኛ ስራ ብቻ አይደለም። ለምሳሌ ሰዎችን የሆነ በሚፈልጉት የስራ ዘርፍ ካደራጃቸው በኋላ ሰርቪስ ላይ ሊሆን ይችላል፣ ምርት ማምረት ላይ ሊሆን ይችላል። እዛ ላይ ከገቡ በኋላ ያመረቱትን ምርት ወይም ደግሞ የሚሰጡትን አገልግሎት በአግባቡ የሚጠቀምላቸውን ነገር ካላመቻችህላቸው ብዙም ቫሉ የለው። እዚህ ሀገር ላይ አሁን ያለውን ችግር የስራ ዘርፉ አለ ይሄ ይሄ ማገናኘት ችግር አለ። ዲማንዱም ሰፊ ሆኖ ግን የሚሄደው አንድ ቦታ ላይ ነው በአብዛኛው። የእኛ ሀገር ገበያ አይተኸው ከሆነ አንድ ቦታ ነው ሰው የሚሄደው፣ ወደ አንድ ሳይድ ነው የሚሄደው። ያን ለያይቶ የሚያስፈልገውን ነገር በአግባቡ ነው። አሁን ለስም ብቻ አይደለም መደራጀት ካለባቸው ለስም ብቻ መደራጀት የለባቸውም። ይሄን ያህል ወጣት በዚህ ቦታ፣ በዚህ ቀበሌ፣ በዚህ ወረዳ፣ በዚህ ክልል ተደራጅቷል ይሄ አይደለም ችግሩ። በመሰረታዊ መልኩ ሊለውጥ የሚችል ስራ መስራት አለበት። ለምሳሌ መንግስትን ብንወስድ መንግስት የመንግስት ተቋማት አሉ መንግስት በደንብ የሚያውቀው እነዛን ተቋማት ከለየ በኋላ ሆስፒታሎችን ብንወስድ ሆስፒታል የአገልግሎት መስጫ ቦታ ነው። ከዛ አንጻር ሆስፒታሎች ውስጥ የሚፈለጉ ከውጭ በግዥ የሚወሰዱ በቀላሉ ከየትኛውም ገበያ ላይ የሚገዙ ተራ ነገሮች አሉ። ለምሳሌ የታማሚዎች ምግብ፣ ለምግብ የሚውሉ ግብአቶች አሉ። በዛ ኤሪያ ላይ እጅግ በጣም ብዙ ሰው ማደራጀት ይቻላል። አንድ ሌሎች ነገሮች አሉ። እነዚህ ከመንግስትም ከእነዚህ አይነት ገበያዎች ጋር ማገናኘት ትልቁ ነገር። ትልቁ ነገር ምንድን ነው? ማደራጀት ብቻ ሳይሆን ገበያ ፈጥረህ ወደ ስራ እንዲገቡ ገንዘብ የሚያገኙበትን ሚዝ በደንብ አድርገህ መስራት አለበት። ይሄ ካልሆነ ምንም ብታቆምለት ይሄዳል እሳት ከፊቱ ቢኖር ተሻግሮ ይሄዳል እሳት በቃ ልሙት እዚህ አልተመቸኝም ገንዘብ እያገኘው አይደለው ነው የሚለው እሱን ነው መለወጥ ያለብን እንጂ እዚህ ሀገር ላይ ችግር የሚለው ችግር አለው የሚለው እንደ እኔ ብዙም ችግር ያለ አይመስለኝም ችግሩ ግን ገበያና ገበያተኛው አለመገናኘት ሌላዋ የጠየኳት ወጣትም የስደቱ መንስኤ የስራ ጦት ነው ትላለች ታዲያ አሁን ከምንሰማውና ከምናየው አኳያ ስራ ማጣት ከሞትም ይከብዳል ብለሽ ታምኛለሽ አልኳት። ከዛ መሀል ያለፈላቸዋሉ ብለው ነው የሚያስቡት ያንን ነገር እንደዛ በህገ ወጥ መንገድ ሄደው ቢያንስ ከመቶ አንድ የሚሆኑት አልፎላቸዋል ብሎ ያስባሉ። ስለዚህ እነሱ መጥፎ ጎኑን ሳይሆን በቃ በዛ በኩል ሄደው ጥሩ ጎኑን ነው የሚያስቡት። በቃ እንደርሳለን፣ ምናምን የሚለውን ነው። ሌሎች ባለፉበት መንገድ የደረሱ አሉ። አጋጣሚ የእድል ጉዳይ ሆኖ ፈጣሪ የሚረድቷቸው የደረሱ በቃኛ በቃ እኛም እግዜር አብሮን አለ እንደርሳለን ብለው ስለሚያስቡ በቃ ያኛው ነው እንትናቸው። ለዚህ መፍትሄው ምንድን ይመስልሻ ማለት እዚህ ሀገር ያለውን ሲቹዌሽን አንድ ማስተካከል ነው ስራ መፍጠር አንድ ነው። በተመረቅንበት ብቻ እንትን ማለት የለብንም በውጭ ሀገር ስታንዳርድ እንኳን ካየነው ሁሉም ተመርቆ በተመረቀበት አያገኝም መንገድ ጠራጊ እንኳን ይሆናል እና የተሻሉ ስራ ፈ መፍጠር ምናምን የሌለውን ነገር አይቶ ስራ መፍጠር ነው መፍትሄ ብዬ ማስበው የስራ ስራ በመፍጠር ረገድ ያለው ልፋትና ጥረት ወይም ሙከራ በሆነው ጊዜ በቂ ነው ብለሽ ታስቢያለሽ? አይ እሱ በቂ ነው ብዬ አላስብም። መፍጠሩ ሳይሆን የሚታያቸው ማለት ቤተሰብም አንድም ችግር አለ። ቤተሰብ ጋር ገንዘብ የሚሰጥ ለመፍጠር ምናምን ሳይሆን አንተ ተቀጥረ ስታመጣለት ነው ደስ የሚለው። በቃ እሱ ነው እንትኑ ማለት ነው። ምክንያታቸው እሱ ነው። ቤተሰብ ከአንተ ነው የሚጠብቀው። እኛ ጋ አድጎ መጦር ተምሮ መጦር የሚባል ነገር አለ በእኛ ገር፣ ባለ እንደ ውጮቹ አይደለም። ያ ነገር ስለሚይዛቸው ልጆቹ ነው ተሰዶ እንትን ማለት ነው የሚያስቡት። ሌላው ሊያናግራቸው የፈቀዱት ሰው እንደሚሉት ለብዙ ወጣቶች የስደት መንስኤ በቂና ትክክለኛ መረጃ ማጣት ነው። ለእኔ ትልቁ ነገር በቂ ኢንፎርሜሽን አለማግኘት ይመስለኛል። የውጭው ዓለም ሊሰጠን የሚችለው ነገር ምንድን ነው የሚለውን ነገር በበቂ ሁኔታ አናጤ ነው። ወይም ደግሞ በተለያየ አጋጣሚ ከውጭ ሀገር የሚመጡ ሰዎች ትክክለኛውን ኢንፎርሜሽን አይነግሩንም። ያላቸውን የተወሰነ ነገር ይዘው እዚህ መንተው፣ መንዝረው፣ አጊጠው ምናምን ሲታዩ እሱ እንደዚህ አይነት ደረጃ ላይ ከደረሰ እኔ ስለምን አልሞክረውም የሚል አይነት ግንዛቤ ያለ ይመስለኛል። ግን ከኢትዮጵያም ይሁን ከሌላውም ዓለም እንቅስቃሴ ከማድረጉ በፊት ስለሚሄድበት ቦታ፣ ሊያጋጥመው ስለሚችለው ነገር በጥንቃቄ ማየት እና መገንዘብ የሚያስፈልግ ይመስለኛል። ይሄ ነው ትልቁ ነገር። የኢትዮጵያ ምሁራን፣ ሌሎችም ተሰባስበው በቂ ጥናትና ምርምር ከተደረገ በገቨርንመንትም አካባቢ እንደ ፖሊሲ ሊያስቀምጡት የሚገባ ጉዳይ ሊኖር ይችላል። አንድ ሰው እዚህ ሀገር መኖር የማይችልበት የፖለቲካ ሲችዌሽን ወይም ደግሞ በቃ በህይወትና በሞት መካከል ሲሆን ብቻ ነው። አለበለዛ ግን የኢኮኖሚ አኳያ ሊመጡ የሚችሉትን ችግሮች በተቻለ መጠን እዚሁ መቋቋም የሚገባም ይመስለኛል እንደኔ። ነገር ግን ወጣቶችን ኢንተርቪው ማድረግ ያስፈልጋል። በየአካባቢው በቂ ሪሰርች ማድረግ ያስፈልጋል። የነዛ ሪሰርች ውጤት ምን ሊመስል እንደሚችል ይሄ አመላካች ጠቋሚ ሊሆን ይችላል ብዬ ገምታለሁ በጣም ክቡራንና ክቡራት አድማጮች ከሰኞ እስከ አርብ በየለቱ ከምሽቱ አንድ እስከ አንድ ተኩል መካከለኛ ሞገድ የሚሰራጨው የአሜሪካ ድምፅ ራዲዮ ጣቢያ የዛሬው ዝግጅት ተጠናቋል። ከምሽቱ ሶስት ሰዓት በአጭር ሞገድ በ19፣ በ22ና በ25 ሜትር ባንዶች እንገናኛለን በኢንተርኔትም ቪኦኤ ኒውስ ዳት ካም እንዲሁም በእጅ ስልኮቻችሁ ቪኦኤ ሆን ሞቢ ብላችሁ ብትገቡ ልታገኙን ልታዳምጡን፣ አስተያየትም ልትሰጡ ትችላላችሁ። ለአሁኑ የምንሰናበተው እኔ አዲሱ አበበና ፕሮግራሙን የመራችልን ጽዮን ግርማ ነች። መልካም ምሽት።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 እሱ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድበላችን ወይም በጋለሪያችን ላይ ይወጣሉ። እርስዎም ማንም ወደ ገጻችን የሚገባ ሊያያቸው ይችላል። አሁኑኑ ይሞክሩት። መልካም ፎቶ በቪኦኤ አብ سوف نتحدث عن ذلك ونحن نتحدث عن ذلك ونحن نتحدث عن ذلك ونحن نتحدث عن ذلك ونحن نحن نحن

O Allah, Allah, Allah, Allah, I Allah, Allah, Allah, Allah, Allah, Allah, I I'm